የግሪክ ኤሮዞን መውጣት ኪሳራው ለግሪክ መንግስትና ሕዝብ ብቻ ሳይሆን የሕብረቱንም ኢኮኖሚ ባልተጠበቀ ሁኔታ ሊጎዳና ጠቅላላ የሕብረቱን ፕሮጀክትም ጥያቄ ውስጥ የሚያስገባ በመሆኑ አሳሳቢነቱ ለሕብረቱ ሀገሮች ብቻ ሳይሆን ለሕብረቱ ወዳጅ ሀገሮችም ጭምር ሆኗል። የኤሮዞን የገንዘብ ሚኒስትሮች ሰብሳቢ ሚስተር የሩን ዲዮሴል ብሉም ትናንት ከስብሰባ በኋላ በሰጡት መግለጫ ከግሪክ ጋር ያለው ውዝግብ ሊፈታ ለመቻሉ የሚያሳዝን መሆኑን ጠቅሰው በቀሩት አጭር ጊዜያትም ቢሆን መፍትሄ እንዲፈለግ ሚኒስትሮቹ ለግሪክ ባለሥልጣናት መልእክት ያስተላለፉ መሆኑን አስታውቀዋል። ዛሬ ባደረግነው ስብሰባ የግሪክ ባለሥልጣናት አዲስ የድርድር ሀሳብ ይዘው እንዲቀርቡና ከተቋማቱ ጋር በሙሉ ልብ ድርድር እንዲጀምሩ ጠንካራ መልእክት አስተላልፈናል። አሁንም ቢሆን ከስምምነት ሊደረስና ያለው ፕሮግራም ቀነ ገደቡ ሳያልፍ ሊራዘም ይችላል። ኳሱ አሁንም ያለው ከግሪክ ደጃፍ ላይ ነው። የዓለም የገንዘብ ድርጅት አይ ኤም ኤፍ ኃላፊ ወይዘሮ ክርስቲን ላጋር በበኩላቸው የገንዘብ ተቋማቱ ተጨባጭ የመደራደሪያ ማዕቀፎችን አቅርበው አሁንም በመጠባበቅ ላይ መሆናቸውን ገልጸው ከግሪክ በኩል የሚቀርቡት ሀሳቦች ለምን ተአማኒ መሆን ያለባቸው መሆኑን እንደሚከታተሉ ሲገልጹ from our perspective, it has to be credible because the IMF lends the money of. ምክንያቱም አይኤምኤፍ የሚያበድረው የ188 ድሃና ሀብታም ሀገሮችን ገንዘብ በመሆኑና ተጠሪነታችንም ለእነዚሁ ሀገሮች በመሆኑ ነው በማለት የግሪክ ባለሥልጣኖች ውጤታማ ለሆነ ውይይት ይመጡ ዘንድ ጥሪ አቅርበዋል። ይሁን እንጂ በግሪክ ባለስልጣናትና በአበዳሪ መንግስታትና ተቋሞቻቸው መካከል ያለው አለመግባባት እየሰፋ በመሄዱ ጤናማ ውይይት መደረግ መቻሉንም አንዳንዶች እየተጠራጠሩ ነው። ቀድሞ የአውሮፓ ኮሚሽን ፕሬዝዳንት የነበሩት ሚስተር ኢማኑኤል ባሮንሶ አለመግባባቱና መካረሩ የመጣው ጠቅላይ ሚኒስትር ሲፕራስ የሚመሩት የግሪክ መንግስት በሚከተለው ርዕዮተ ዓለም ምክንያት እንደሆነ ነው የሚናገሩት በሚከተሉት የተለየ ርዕዮተ ዓለም ምክንያት ገና ከጀምሮ አንስቶ ከሁሉም ፓርቲዎች ጋር ላለመተባበር የወሰኑ ነው የሚመስለው። በህይወቴ የመጀመሪያ ጊዜ ነው አንድ መንግስት ከሌሎቹ ብቻውን ተለይቶ ሲቆም የማየው በማለት ምናልባት ችግሩ ሳይፈታ ቀርቶ ግሪክ ከኢውሮ ዞን ብትወጣ አሳዛኝ ክስተት እንደሚሆን አስታውቀዋል። የግሪክ ባለሥልጣኖች በበኩላቸው ውይይቱ ፈቀቅ ሊል ያልቻለው አንዳንድ መንግስታት በተለይም አይ.ኤም.ኤፍ ለግሪክ ህዝብ ችግር ደንታ ስለሌላቸውና ክብርም ስለማይሰጡ ነው በማለት እየወቀሱ ነው። የገንዘብ ሚኒስትሩ ሚስተር ያኒስ ቫሮፋኪስ የግሪክ ድራማ ሊያበቃ ያልቻለው አለመተማመን በመስፈኑ እንጂ ከኛ በኩል ዝግጁነትና ፈቃደኝነት ጠፍቶ አይደለም ሲሉ አበዳሪዎችን ወቅሰዋል። አበዳሪ ተቋማቱ ግሪክ የቁጠባ እርምጃዎችን በመውሰድ ኢኮኖሚዋን እንድታስተካክል ጫና የሚያደርጉ መሆኑ የሚታወቅ ሲሆን፣ ግሪክ በበኩሏ የገንዘብ ተቋማቱ በሁሉም ዘርፎች የሚያደርጉትን ጣልቃ ገብነት በመቃወም በተለይ የጥሮታ ወጪዋን ቢያንስ አንድ ከመቶ እንድትቀንስና እንደ መድኃኒት በመሳሰሉ እቃዎች ጭምር የሽያጭ ታክስ እንድትሰበስብ የቀረበላትን ጥያቄ አትቀበልም። የፊታችን ሰኞ የኤሮዞን አገሮች መሪዎች በዚሁ የግሪክና የኤሮዞን አገሮች ፍጥጫ ላይ ተሰብስበው እንዲወያዩ አስቸኳይ ጥሪ ተላልፎላቸዋል። መሪዎቹ፣ ባለሙያዎቹና ሚኒስትሮቻቸው ያልፈቱትን ችግር እልባት ያገኙለታል የሚለው ግምት አናሳ ቢሆንም የመጨረሻ ሙከራ ማድረጋቸው ግን አይቀርም። ገባያ ንጉሴ ለዶቼቬሌ ራዲዮ ብራስልስ